በትግራይ ክልል ከትናንት በስቲያ ሐሙስ ለኮሮና ቫይረስ መጋለጣቸው በምርመራ ከተረጋገጠው አራት ሰዎች ጋር የቅርብ ንክኪ ነበራቸው የተባሉ ሌሎች ሀምሳ ስድስት ሰዎች ወደ ለይቶ ማቆያ ማዕከል እንዲገቡ መደረጉን የክልሉ ጤና ቢሮ አስታወቀ። ከጅቡቲ ወደ መቀሌ የመጡት እነኚህ ሰዎች ለቫይረሱ መጋለጣቸው በምርመራ ከመረጋገጡ በፊት ከለይቶ ማቆያው እየወጡ ከሰዎች ጋር ግንኙነት እንደነበራቸውም ታውቋል። የጤና ቢሮው ኃላፊ ዶክተር ሀጎስ ጎደፋይ ለአሜሪካ ድምፅ እንደተናገሩት ለቫይረሱ መጋለጣቸው በምርመራ የተረጋገጡት ሰዎች ምንም አይነት የሕመም ምልክት አላሳዩም ነበር ብለዋል። በለይቶ ማቆያ ማዕከል የሚታየውን ክፍተት ለማስተካከል ስራ እየተሰራ መሆኑን ከትናንት በስቲያ አንስቶም በሁሉም ማዕከላት ጥብቅ የቁጥጥር ስራ እየተካሄደ መሆኑን ገልጠዋል። ለቫይረሱ መጋለጣቸው በምርመራ ስለተረጋገጠው ሰዎች ከነሱ ጋር ግንኙነት ስለነበራቸው ሌሎችና ሌሎችም ተያያዥ ጉዳዮች ሙልጌታ አጽበሀ የጤና ቢሮ ኃላፊውን አነጋግሮ ተከታዩን አሰናድተዋል። በትግራይ ክልል ለመጀመሪያ ጊዜ አራት ሰዎች በኮሮና ቫይረስ እንደተያዙ ከተገለጸ በኋላ የሰዎቹ እንቅስቃሴ ሁኔታ አነጋጋሪ ሆኗል። አራቱ ሰዎች ከጅቡቲ ወደ ትግራይ ከገቡ በኋላ ከጅቡቲ የሚገቡ ተሽከርካሪዎች ማህበር በሚያዘጋጀው በአስገዳጅ ለይተው ማቆያ ማዕከል ገብተው የነበሩ ሲሆን፣ ነገር ግን ከማዕከሉ እየወጡ ይንቀሳቀሱ እንደነበር መረጃ አግኝተናል ብለዋል። የክልሉ ጤና ቢሮ ኃላፊ ዶክተር ሀጎስ ጎድፋይ ከሰዎቹ ጋር ግንኙነት የነበራቸው ሰዎች እስከ ትናንትና ሌሊት ከጸጥታ ኃይሎች ጋር ጋር በመተባበር ወደ ለይቶ ማቆያ ማዕከል መግባታቸው ገልጸዋል። ሶስቶም ርባዕተ ረኪብና ዮም ዘለና መናእሰ እዮም ሰለስተ ተሓጋገዝቲ አሁን ያገኘ ናቸው። አራት ሰዎች ወጣቶች ናቸው። ሶስቱ የአሽከርካሪ ረዳት ሲሆኑ አንዱ አሽከርካሪ ነው። ምንም ምልክት አላሳዩ። አጠቃላይ ሁኔታቸውም ስናጠናም ሽተናል። የ5 ከሰዎቹ ጋር የቅርብ ንክክ የነበራቸው ተለይተው ወደ ማቆያ ማዕከል እንዲገቡ ተደርጓል። ከማቆያ ማዕከል ሊወጡ አይገባም። ነገር ግን በዛ ያየነው ስህተት ሰዎቹ ከማዕከሉ እየወጡ ሲንቀሳቀሱ ነበር። ምግብ ለማግኘት በማለት እቃ ለማራገፍ ወደ ጋራጅ ሲወጡ ነበር። በዚህ ላይ ግንኙነት የነበራቸው ፈልገን ወደ ማቆያ እንዲገቡ አድርገናል። በተለይ ሺፌሩ ደግሞ ብዙ እንቅስቃሴ አድርጓል። ወደ ቤቱም ሂዶ ከቤተሰቦቹ ጋር ተገናኝቷል። ስለዚህ እነዚህ ግንኙነቶች ተጠንተው ንክኪ የነበራቸው ሰዎች ወደ ማቆያ እንዲገቡ ተደርጓል ነው ያሉት። ቫይረሱ የተገኘባቸው ሰዎች ምንም ምልክት ያልታየባቸው ነበር ያሉት ዶክተር ሓጎስ በአሁኑ ጊዜ በመልካም ጤንነት እንደሚገኙ ማስታወቀዋል። ሰዎቹ ከለይቶ ማቆያ ማዕከል እየወጡ ይንቀሳቀሱ ከነበረ ተጠያቂው ማን ነው? ብለን ለዶክተር ጀመር ሓጎስ ጠይቀን፣ እነርሱ ሰዎቹ ራሳቸው እነርሱን የሚያስተባብር ማህበርና የጸጥታ አካላት ናቸው ብለዋል ዶክተር ሓጎስ ሁሉም ሰው ሊነቃ ይገባል ያሉት ዶክተር ሓጎስ ምልክት የማያሳዩ ሰዎች ቫይረሱን ሊያስተላልፉ እንደሚችሉም መረዳት ያስፈልጋል ብለዋል። በቅርቡ በቫይረሱ የመከላከል ስራ መቀዛቀዝ እየታየ ነው ያሉት ኃላፊው ሊስተካከል እንደሚገባም አንስተዋል። ዶክተር ሓጎስ እንደተናገሩት ከትናንት ጀምሮ በሁሉም ማዕከላት ጥብቅ ቁጥጥር እየተካሄደ መሆኑን አንስተዋል። ምርመራ ዘይገብሩ አካላት ካብ ጅቡቲ ካብ ዝተፈላለዩ ከባብታት ተልዮም እውን ናብ 6 244 ክድውሉ ኣለዎም። ምርመራ ያላደረጉ ከጅቡቲና የተለያዩ አካባቢዎች የገቡ ካሉ ወደ 6244 መደወል አለባቸው። ደውለው የመጡበት ቀን ገልፀው መማከር አለባቸው። በዚህ መንገድ መሄድ ያልፈለጉ እየተደበቁ ካሉም ህብረተሰቡ ሊያጋልጣቸው ይገባል። ለራሱ ጤንነት ሲል እንደዛ አድርገን ነው መከላከል የምንችለው። ከሁሉም በላይ ወደ ክልሉ የሚያስገቡ ድንበሮች ጥብቅ ክትትል ማድረግ ይገባናል። ምን ያህል ዋጋ እንደሚያስከፍል እንኳን አንድ ይህንን ተግባር ከብዙ ሰዎች ግንኙነት ያለው ማሳያ ነው ብለዋል። እስካሁን በኢትዮጵያ የምርመራ ውጤቶች በፌዴራል ጤና ጥበቃ ሚኒስቴር እየተገለጸ ነበር። በትናንትናው ዕለት ለምን በክልሉ እንዲገለጽ ተደረገ ብለን ለዶክተር ሓጎስ ጠይቀን የጤና ጥበቃ ሚኒስቴር የ24 ሰዓታት ውጤት ይፋ ካደረገ በኋላ የተገኘ ውጤት በመሆኑ ለሚመለከታቸው የፌዴራል ተቋማት በማሳወቅ ነው ለህዝብ ይፋ ያደረግነው ብለዋል። አይና ይጸቅም ዝብል ነገር ናይ ምምዛን ጉዳይ ዝኸውን ማለት እዩ ተዘይ ኮይኑ ሕበሬታ ብኡ ምውፁ ንዓና ምንም ፀገም ዘብልና ኣይኮነን ንጎቶ ዝኸውን ተንፈልጦ የትኛው ነው የሚጠቅም በሚል የመመዘን ጉዳይ ነው የሚሆነው። መረጃው በእነሱ ቢወጣ ለእኛ ምንም ችግር የለውም። ጠዋት መረጃውን ቢገኝና እነሱ ቢያወጡት ምንም ችግር አይኖረውም ነበር። ስለዚህ እነሱ አንድ ጊዜ የአራት ሰዓት ውጤት መረጃው ለቀዋል። ተመልሰው በዛ ቀን ሁለተኛ መረጃ ይፋ አያደርጉም በነገታው ነው የሚያሳውቁት እኛም እሱን መጠበቅ አንችልም ምክንያቱም ለህዝባችን አደጋ ስለሆነ ከሁሉም በላይ ለህዝባችን ስለምናስቀድም በዚህ መሰረት ህዝባችን እንዲያውቀው ሌሎችም እንዳይጠቀሙለት በመደበኛ መንገድ ሚዲያ ጠርተን ይፋ አድርገናል እኔም ወደ ሚዲያ ከመቅረቤ በፊት ለሚመለከታቸው የፌዴራል ባለስልጣናት መረጃው ልክ ያለው እነሱም አመስግነዋል ከዚህ ውጭ ሌላ የፖለቲካ መልክ ማስያዝ ትክክል አይደለም። በህክምናም ህዝብ እንጂ ፖለቲካ አይቀድምም ነው ያሉት ዶክተር ሐጎስ ጎድፋይ በትግራይ ክልል የኮሮና ምርመራ በተጠናከረ መንገድ እንደሚካሄድ ገልጸው፣ በዛሬው ዕለትም በአክሱም ከተማ የምርመራ ማዕከል ስራውን ይጀምራል ብለዋል። በሁሉም የክልሉ ዞኖች የምርመራ ስራ እንዲጀመርም እየተሰራ መሆኑን አንስተዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም